ኢትዮጵያን ከኬንያ የሚያገናኘውና 500 ኪሎ ሜትር ርዝመት ያለው አውራ ጎዳና ግንባታ ተጠናቆ ስራ ለመጀመር የምርቃት ስነ ስርዓቱን እየተጠባበቀ እንደሚገኝ ለመረዳት ተችሏል። መንገዱ ኬንያ ምብርት ላይ ከምትገኘው ከኢሲዮሎ ከተማ ተነስቶ ወደ ምሪሌ ከተማ፣ ከምሪሌ መርሳቢት፣ ከመርሳቢት ቱርቢ፣ በመጨረሻም ከቱርቢ ሞያሌ ድረስ እንደተዘረጋ ዘገባዎች ያሳያሉ። ኢትዮጵያንና ኬንያን በኢኮኖሚ ለማተሳሰር በጣም ወሳኝ መንገድ ነው የሚሉት በሰሜን ኬንያ የመርሳቢት ከተማ አስተዳደር የሆኑት አምባሳደር ኩሪያ ታኒ ለከተማቸው ከፍተኛ የንግድ ለውጥ ሊያመጣ እንደሚችልም ለዶች ቬሌ ይናገራሉ። መንገዱ ለተጓዦች ክፍት መሆኑን ጠቅሶ በይፋ የሚመረቀው በቅርብ መሆኑን ይናገራሉ። የአውራ ጎዳናው የመጨረሻ ኪሎ ሜትር ባለፈው ሳምንት ተጠናቋል። እናም መንገዱ ከናይሮቢ ተነስቶ እስከ አዲስ አበባ ድረስ ሙሉ በሙሉ ተገናኝቷል። ለይፋዊ ምርቃት ትክክለኛ ቀኑ መቼ እንደሆነ በእርግጥ አሁን ባይታወቅም በአንድ ወር ጊዜ ውስጥ የሁለቱ አገር መሪዎች በይፋ እንደሚከፍቱት ይጠበቃል። በአዲስ አበባና በኬንያ ዋና ከተማ ናይሮቢ መካከል ያለውን የ1556 ኪሎ ሜትር ርቀት ለማገናኘት የመንገድ ስራ እየተከናወነ መሆኑ ዘገባዎች ይጠቁማሉ። አሁን ባለው ሁኔታ ከአዲስ አበባ ሜጋ ድረስ ያለው መንገድ እንደተጠናቀቀ እና ከሜጋ ሞያሌ ብቻ እንደሚቀር የኢትዮጵያ መንገዶች ባለስልጣን የሕዝብ ግንኙነት ኃላፊ አቶ ሳምሶን ወንድሙ ለዶቼ ቬለ ይናገራሉ። ሶስት ዓመት በፊት የተጀመረውና በ1.5 ቢሊዮን ብር እየተገነባ ያለው የ19 ኪሎ የሜጋ ሙያሌ መንገድ በቅርብ እንደሚመረቅም አቶ ሳምሶን ጠቅሷል። ቀሪው ስራ ሞያሌ ከተማ ውስጥ ያለ የሁለት ኪሎ ሜትር የመንገድ ስራ ነው የቀረው። ከዛ ውጭ ያለው የመንገድ ክፍል ሙሉ ለሙሉ ተጠናቋል። አገልግሎትም እየሰጠን የሚገኘው የቀሪው የሁለት ኪሎ ሜትር የግንባታ ስራ እንግዲህ በቅርብ ጊዜ ውስጥ ሙሉ ለሙሉ ይጠናቀቃል። የዚህ መንገድ ፕሮጀክት ሌላው አካል ደግሞ አንድ የጋራ ፍተሻ ጣቢያ አለ። በኢትዮጵያና በኬንያ መካከል ያለው የተደራራቢ የፍተሻ ጣቢያዎችን ለማስቀረት እንዲቻል አንድ ዘመናዊ የጋራ ፈተሻ ጣቢያም እዚህ የሜጋሙ እያለ የመንገድ ፕሮጀክት አካል ነው። የዚህም ግንባታ ሂደት ላይ ነው የሚገኘው። ይህም እዚህም ግንባታ እንግዲህ በቀጣይ ሁለት ወራት ውስጥ ጊዜ ተጠናቆም ወደ አገልግሎት ይሸጋገራል ብለን ነው የምንጠብቀው። ለኢኮኖሚ ያለውን ጠቀሜታ በተመለከተ አቶ ሳምሶን እንዲህ ይላሉ። ሀገራችን የምትከተለው የአማራጭ ወደቦችን የመጠቀም አቅጣጫም አለ። ከዚህ አኳያም ለደቡብ ሀገራችን ክፍልም የሞንባሳ ወደብን እንደ አንድ ተመራጭና አማራጭ ወደብ አድርገን የምንጠቀምበትንም ሁኔታዎችንም ያመቻቻል ማለት ነው የዚህ መንገድ መገንባ። ከዛ ባለፈ ቀደም ብዬ እንደገለሱት ሁለቱ ሀገራት ወረቤት ሀገሮች ናቸው። የተለያዩ ኢኮኖሚያ እና ማህበራዊ ግንኙነቶቻቸውን ይበልጥ ሊያሳድጉ የሚችሉ ምቹ ሁኔታ ይፈጥራል ነው። ኬንያና ኢትዮጵያ የሚያገናኘው መንገድ ለነጻ ንግድና ለቱሪስቶች በር ከፍታል የሚሉት አምባሳደር እኩር በፊት ሶስት ቀን ሲወስድ የነበረው ከሞያሌ ናይሮቢ ያለው መንገድ አሁን የአንድ ቀን ደርሶ መልስ መሆኑን አሳስቧል። የተጓዦችን ደህንነት በተመለከተ እንዲህ ይላሉ። ሰዎች በየትኛውም ጊዜ ምሽትን ጨምሮ እየተጓዙበት ይገኛሉ። የደህንነቱ ሁኔታ በትልቁ ተሻሽሏል። በፊት የአውራ ጎዳና ሽፍታዎች ነበሩ። ሽፍቶቹ በፊት ሰርቀው ሲሸሹ ነበር። አሁን መንገዱ ከተከፈተ በኋላ ግን በየደቂቃው መኪናዎች ስለሚመላለሱ እንደ በፊቱ የመዝረፍ እድልን አያገኙ። በኬንያም ሆነ በኢትዮጵያ እየተገነባ ያለው ይህ መንገድ ከግብፅ ዋና ከተማ ከካይሮ ተነስቶ 10228 ኪሎ ሜትር አቋርጦ በደቡብ አፍሪካ ወደምትገኘው ኬፕ ታውንን የሚያገናኝ አካል መሆኑ አቶ ሳምሶን ይናገራሉ። የፓን አፍሪካ ወይም ትራንስ አፍሪካ አውራ ጎዳና ተብሎ የሚታወቀው ይህ መንገድ በ19ኛው ክፍለ ዘመን የታላቋ ብሪታንያ ኢምፔሪያሊስት የነበረው በሴሲል ሮድስ መታነጹ ዘገባዎች ያሳያሉ።